የዚምባብዌው የረጅም ጊዜ መሪ ሮበርት ሙጋቤ ዋና ከተማዪቱ ሐራሬ ውስጥ በቁም እስር ላይ መሆናቸውን የደቡብ አፍሪካው ፕሬዝደንት ጄኮብ ዙማ አረጋግጠዋል። ሮበርት ሙጋቤ ከሰላሳ ሰባት ዓመታት የፕሬዝደንትነት ዘመን በኋላ ወታደራዊ ድጋፍ ባለው እንቅስቃሴ ዛሬ ከመንበረ ስልጣናቸው ተገፍተው ወጥተዋል። ከተለያዩ ምንጮችና ተንታኞች የተገኙ መረጃዎችን አካቶ ሰሎሞን አባተ ተከታዩን አዘጋጅቷል። የሮበርት ሙጋቤ የአርባ ዓመታት ግድም ሥርዓተ መንግሥት ያከተመ ይመስላል። በአንድ ወቅት ታማኛቸው የነበሩት የጦር ጄኔራል የመንግሥቱን የቴሌቪዥን ጣቢያ ተቆጣጥረው የዘጠና ሦስት ዓመቱን አዛውንት ፕሬዝደንትና ባለቤታቸውን በጥበቃ ሥራ ውለዋቸዋል። የጦር ሰራዊቱም ፓርላማውን ከቧል። ሮበርት ሙጋቤ እኮ አብዮተኛ የነጻነት ተዋጊ ጀግናና አርበኛ ሆነው ተወድሰዋል። በዕድሜ ዘመናቸው በ1917 ዓ ም በኢትዮጵያ የዘመን አቆጣጠር ያኔ ሮዴዣ ትባል በነበረች ግዛት ውስጥ የተወለዱት ሮበርት ጋብርኤል ሙጋቤ በ1967 ዓ ምት ከፍ ወዳለው የፖለቲካ አመራር ዘለቁ። ያኔ ታዲያ ምሁሩና የቀድሞ አስተማሪ ሮበርት ሮዴዣን ቀፍ ድዶ ከያዛት የነጭ የበላይነት አገዛዝ ጋር ጉሮሮ ለጉሮሮ ተናንቀው ዱር የወጡት የተራዘመው የነፃነት የሽምቅ ተዋጊ አርበኛ ሮበርት ገና ከእስራት መፈታታቸው ነበር። በሁከተኛነት ተፈርዶባቸው ለዐሥር ዓመታት ዘብጥያ ወርደዋል። የሕዝብ መሪ ለመሆን አቋራጭ መንገድ የለም። ነጻነታችንን ለመቀዳጀት አቋራጭ እንዳልነበረ ሁሉ ረዥሙን መንገድ መጓዝ ይገባናል። 1973 ዓ ም በዚህ ዘገባ ውስጥ ተለይቶ ካልተጠቀሰ በስተቀር ጊዜ የተጠቀሰው በኢትዮጵያ የዘመን አቆጣጠር ነው። አዲሲቱ ዚምባብዌ ተወለደች። ሮበርት ሙጋቤም የወጣቱ መንግሥት ጠቅላይ ሚኒስትር ሆኖ በእነዚያ የመርሃይ መንግሥትነት ሥልጣን ዘመናቸው የመጀመሪያ ዓመታት ታዲያ ሙጋቤ በሳል ቆራጥና ተጨባጭ በተባለ የአስተዳደር አያያዛቸው እጅግ የተሞገሱ ብዙ የተዘመረላቸውና የተጨበጨበላቸውም ሆኑ። እናም ወራት በወራት ዓመታት በዓመታት ላይ እየተደራረቡ በመጡ መጠን በቀጣዮቹ ዐሥሮች ዓመታት ውስጥ እኒያ ብልህ መሪ የሥልጣናቸውን መደላደል እያጠናከሩ ቀጠሉ። በተቃዋሚዎቻቸው ላይም በጭካኔ የታጀበ ብተና፣ ማሳደድና ሁከትን አበረቱ። በሽሆች የሚቆጠሩ ዚምባብዌያውያንም ህይወቶች በዚያ ውስጥ ረገፉ። የዓለም ዐይኖች ዛሬ ሐራሬ ላይ ናቸው። የዛሬይቱ ዕለት ሐራሬ ላይ እንደምትመጣ ማንም አያውቅም ነበር። ይህቺ ቀን እንደምትመጣ ግን ሁሉም ሰው ያውቅ ነበር። ጋዜጠኞች ሲናገሩ አንደበታቸውን እንዲዘጋ ተደርጓል። በቅርብ ዓመታት ውስጥ በሚሊዮን የሚቈጠሩ ዚምባብዌያውያን ወደ ጎረቤት ደቡብ አፍሪካ እየተሰደዱ ከለላና ጥገኝነትን ሊሽወጥተዋል። ዛሬ በዛሬይቱ ዕለት የዚምባብዌ ዕጣ ምን ሊሆን እንደሚችል ለመገመት በሚያስቸግር የመጨረሻ መጀመሪያና የመጀመሪያዎች መጀመሪያ ላይ ትገኛለች። በዕድሜም በእጅጉ የበለጠጉት ፕሬዚደንት ምክትላቸውን ኤመርሰን ምናንጋዋን ባለፈው ጥቅምት 25 ያባረሩ ጊዜ፣ ፍቅር በራቃቸው ባለቤታቸው በግሬስ ሙጋቤም ወንበሩን ለመሙላት ባሰቡ ጊዜ የሰራዊቱ አለቃ ከፋቸው፣ ተቆጡ። መሪው የተባራሪውን ምክትል ፕሬዚደንት ምናንጋጓን ደጋፊዎች ማዋከብና ማባረርን ካላቆሙ ሠራዊቴን ይዤ ሐረር ይገባለሁ አሉ። ትናንት ማክሰኞ ኅዳር አምስት ይህ ሁኔታ አሉ የዓለም አቀፉ ግጭትና ቀውስ አነፍናፊና መፍትሔ አፈላላጊ ቡድን አይሲጂ ተንታኝ ፒየር ፒጉ ባለፈው ሳምንት ውስጥ ባለፉ ጥቂት ቀናት ሁኔታው አብስቶ እየተበላሸ ሲመጣ አንዳች ነገር እንደሚወለድ እኮ ግልጽ ነበር። ጣልቃ እገባለሁ ያሉ ጊዜ ብዙ ሰው እንዲያው ልፍለፋ ቢጤ ነገር መስሎት ነበር፤ አይገቡም፣ ሙጋቤም ስልጣናቸውን የሙጥኝ እንዳሉ ይዘልቋታል እንጂ ፍንክቻ አይሉም፣ ምንም ቢመጣ ያከሽፉታል፣ ያሉ ብዙ ነበሩ። ለካስ የዚምባብዌ ጦር ዋና አዛዥ ጄኔራል ኮንስታንቲን ችዌንጓ ልፍለፋ አልነበርም ያደረጉት። ረቡዕ ኅዳር 6 2010 ዓ ም ዛሬ ወታደሩ ያሉትን ፈጸሙ። ትናንት ሐራሬ ውስጥ ያጓሩ የነበሩ ታንኮች ዛሬ ነጋ አልነጋ ብለው ማልደው በመንግሥት እጅ የሚገኘውን የሀገሪቱን ቴሌቪዥን ጣቢያ ተቈጣጠሩና የጦሩ ቃል አቀባይ የሆኑት ሜጀር ጀነራል ሲቡሲሶ ሞዮ ዚምባብዌን ክው ያደረገ የዓለም ጆሮዎችን ድንገት ያቀና መግለጫ ሰጡ። ኮምሬድ አራጂ ሙጋቤ are committing crimes that are causing social and economic suffering in the country in order to bring them to justice አርጂ ሙጋቤና ቤተሰባቸው በጥሩ ሁኔታ ላይ ይገኛሉ። ደህንነታቸው የተጠበቀ ነው። እኛ እያነጣጠርን ያለ ነው እርሳቸውን ከበዋቸው የኖሩ ወንጀሎችን ሲፈጽሙ የነበሩ በሀገሪቱ ውስጥ ማኅበራዊና የምጣኔ ሀብት ጉስቁልና እንዲበዛ ያደረጉ ወንጀለኞችን ፍትሕ ፊት ለማቅረብ ነው። ገዥው ዛኑ ፒኤፍ ከአስር ቀናት በፊት በሙጋቤ የተባረሩት ምናንጋግዋን እመልሳለሁ ብሏል። ሕገ መንግሥቱም እንደሚቀጥል ቃል ገብቷል። እነሆ ዚምባብዌ በሚባል መድረክ ላይ ድራማው ተጀምሯል እያሉ ነው የግራና የቀኝ ተንታኞች። ሮበርት ሙጋቤ መሬት ከነጭ ገበሬዎች ነጥቀው መሬት ለሌላቸው ጥቁሮች ለመሸንሸን የወሰዱት እርምጃ ዚምባብዌን ከዳቦ ቅርጫትነት ወደ ባዶ ቅርጫትነት ለውጧታል፣ እያሉ የሚነቅፉ ብዙ ናቸው። የዚምባብዌ የገንዘብ ግሽበት በመቶና በሺህ መቶኛዎች ያናጠረ ሆነ። የዚምባብዌ ዶላር ወደቀ፣ ዋጋ አጣ፣ ከምንዛሪው ገበያ ወጣ። ሥራ አጥነት አገሪቱን ዋጣት። የዛሬ ዘጠኝ ዓመት አካባቢ ዚምባብዌ ባካሄደችው ፕሬዚደንታዊ ምርጫ፣ የመጀመሪያው ዙር የተቃውሞው መሪ ሞርጋን ቻንግራይ ሙጋቤን የማሸነፋቸው ዜና ፓርቲያቸውን ዛኑ ፒኤፍን ራሳቸውን ፕሬዚደንቱንም በእጅጉ አስደነገጠና በተቃዋሚዎቻቸው ላይ የበረታ ሽብርና ሁከት እንዲነዙ አነሳሳቸው። ይህ ማሳደድ ቻንግራይ ያኔ ራሳቸውን ለማግለልና በሁለተኛው ዙር ላለመወዳደር ወደ መገደድ ወሰዳቸው። እነሆም ሥልጣን ለሙጋቤ ጸናች። ከአራት ዓመታት በኋላም በሁለት ሺህ አምስት ዓመተ ምሕረት ዚምባብዌ ባካሄደችው ምርጫ ሙጋቤ እንደገና አሸነፉ ተባለ። በዚያን ጊዜ እኮ ታዲያ ዚምባብዌ ድሮ የመከራ ምድር፣ የዓለም ጭንቀት ሆና ነበር። ሙጋቤም ከተለመዱት የአፍሪካ አምባገነኖች አንዱ ናቸው ሲል ዓለም መስክሮና ደምድሞ ተቀምጧል። አምባገነን አገዛዙ በሙስና በምጣኔ ሀብት ዝርክርክነትና ብክነት የተጨማለቀ ለተቃውሞ ትዕግስት ልቦናና ብልህነት ጨርሶ የጠፉበት አምባገነን፣ ዓለም የሚሰማውን መናገር ጀምሯል። የአሪዞናው ሪፐብሊካን የሕግ መወሰኛ ምክር ቤት አባል ጄፍ ፍሌክ ለቪኦኤ በሰጡት ቃል ዛሬ የነገሮች አካሄድ መፈንቅለ መንግሥት ይመስላል ብለዋል። ሮበርት ሙጋቤንም እጅግ ለረዥም ዓመታት ያገለገለ ወንበዴ ብለው ጠርተዋቸዋል። ለመሆኑ ዚምባብዌ ምን ምን ትሸታለች? በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩን ዶክተር ጌታቸው መታፈሪያን ማምሻውን ጠይቄያቸው ነበር። በነገራችን ላይ ፕሮፌሰር ጌታቸው ዚምባብዌን በአካልም ያውቋታል። አዎ፣ አንድ ሁለቴ ተመላሽሻለሁ። ነጻነታቸውን ካገኙ በሁለተኛው አመት፣ ከዛ በኋላም ደግሞ እንደዚሁ ተመላልሻለሁ። በቅርብም ያውቁታል ማለት ነው። የዚምባብዌን ሁኔታ አውቃለሁ። በጣም ጥሩ ሀገር ነው። ምንድን ነው እስቲ የዚህ የትናንትናና የዛሬ ሁኔታ የሚመስለው በቅርብ ተከታትለውት ከሆነ እንግዲህ ዋናው የዚምባብዌ ችግሩ ፕሬዝደንት ሙጋቤ በእድሜም ገፍተዋል። ፍጹም ስልጣን እና ለብዙ አመት መግዛት ደግሞ ብዙ ያባልጋል። እና በተለይ የመጀመሪያ ሚስታቸው ከሞተች በኋላ ሳሊ፣ አሁን በቅርቡ ያገቧት ግሬስ ሙጋቤ የምትባለዋ በንግዘት ብልጭልጭ ነገር በመውደድ የተጠላች ነበረች። የማትወደን ነበረ። እሷንም ደግሞ ለፕሬዚዳንትነትም ለምክትልም ለመሾም የሞከሩን የሚባልም ስጋት ነበረ እና እነዚህ እነዚህ ሁሉ ተደማምረው ነው እንግዲህ ትላንትናውን ሙጋቤ ላይ ጦር ሰራዊቱ መነሳትን። ለነገሩ እኮ የዚምባብዌን የፖለቲካ አየር ስንመለከተው በተለይ ዛኑ ፒኤፍ ያንን ያህል የጠነከረ እጆችና ክንዶችን አሳርፎ በፖለቲካው ላይ የሚነቃነቅ አይመስልም ነበረ። ይሄ ለውጥ አሁን የመጣው ቀደም ሲል ከነበሩት ሁኔታዎች እንደምንገነዘበው ከውጭ ሳይሆን የራሳቸው ታማኝ ይባሉ ከነበሩ ጀኔራል ነው የመጣው። ይሄ ሁኔታ በራሱ በዛኑ ፒኤፍ ፓርቲ ውስጥ መከፋፈል እንዳለ የሚያሳይ ይመስለታል። አሁን ዚምባብዌ አፍሪካን ናሽናል ዩኒየን ፓትሪዮቲክ ፎርስ እንግዲህ ዛኑ ፒኤፍ የሚባለው እዛ ውስጥ ከሙጋቤ ጋር ተሰልፈው ነጮቹን አገዛዝ ለማስወገድ የተሰለፉ ምክትል ፕሬዚዳንቱ ነበሩ። ምናንገዋ ማለት ናቸው። እና በሰኞ ዕለት ነው መሰለኝ ኤመርሰን ምናንገዋን ፕሬዚደንት ሙጋቤ አንተ በእኔ ላይ ኩብዴታ ልታስነሳ ነው፣ መፈንቅለ መንግስት ልታስነሳ ነው ብለው ከስልጣናቸው አባረሯቸውም። እሳቸውም በጎረቤት ሀገር ውስጥ ነው የሚኖሩት እና በእሳቸው ፈንታ ሚስታቸውንም ለማምጣት ነው ተብሎ ስለሚወራ እሷም ደግሞ በጣም የማትወደድ ስለነበረ በዚያን ጊዜ ነው ወታደሩ የጦር ኃይሉ ተነቃቃውና እነኚህ ሰውዬ በስልጣናቸው ይህን ያህል ተነስተው አምባገነን የሚሆኑ ከሆነ ጦር ኃይሉ እርምጃ ይወስዳል የሚል የጦር ኃይሉ ኃላፊ በቀደም አስተዋውቆ ነበር ይሄንን ኮንስታንቲኖስ ቺናንጋ የሚባለው እና ፖለቲካ ፓርቲ ውስጥ የነበረውን መጥፎ ዝቀትን የሚያሳይ ነው። ይህም የተነሳው ፕሬዚዳንቱ እና አምባገነን እየሆኑ ስለሄዱ ነው። በጠቅላላው በነገራችን ላይ በጦር ኃይሉ የሚወጡ መግለጫዎች ኩዴታ አይደለም ያካሄድ ነው፣ ወታደራዊ መፈንቅለ መንግስት አይደለም ያካሄድ ነው፣ ሰላማዊ ለውጥ ነው እያሉ ነው። እርስዎ እንደ አንድ የፖለቲካ ምሁር ምን ያህል ያምኑታል? ይህንን አባባል ይህንን ቋንቋ ይንን ቃል ብዙ ጊዜ ሰምተናል። ከብዙ ሀገራት ኩዴታ አስነስተናል የሚባል ነገር የለም ከጊዜ በኋላ ነው ስልጣናቸውን እየጨበጡ በሚሄዱበት ጊዜ ሁልጊዜ ናይጄሪያም ቢሆን ኢትዮጵያም ሌላም ቦታ ይህንን ቤት ካጸዳን በኋላ እኛ ወደ ወደ ጦር ሰፈራችን ነው የምንመለሰው እያሉ ያንን እንጉርጉሮ እያሰሙ ነው። ብዙዎቹ እንግዲህ ለብዙ ዓመታት የነበሩት ስልጣን ላይ እና የዚምባብዌም ከዛ የተለየ መስሎ አይታየኝም። ምናልባት ሁለት ነገር ሊሰራ ይችላል። አንደኛው ጦር ኃይሉ ስልጣኑን ጨንድዶ ከጊዜ በኋላ ጊዜያዊ መንግስት ፈጥራለሁ ሊል ይችላል። አንደኛ ሁለተኛ ደግሞ ከስልጣን የተባረሩትን በወታደሩ በጦር ኃይሉ የሚወደዱትን ምክትል ፕሬዚዳንት የነበሩትን ኤመርሰን ምናንጓን መልሰው ለተወሰነ ጊዜ ስልጣኑ እንዲረከቡ ሊያደርጉ ይችላሉ። እሱን ነው አሁን እንደውም ቃል እየገቡ ያሉት ዛሬ የሚሰሙት እነሱም። እንግዲህ ምን ይመስሎታል የዚምባብዌ ዕጣ ፈንታ? ዚምባብዌ ትልቅ ሀገር ነች። ሀብታም ሀገር ነች። በዚምባብዌ ውስጥ የሚደረጉ ሽኩቻዎች ለምሳሌ ለሶስት የተከፈሉ ናቸው። ጦር ኃይሉ በአንድ በኩል አለ። ኤመርሰን መኗንጓን ደግሞ የሚደግፉ አሉ። ሁለተኛ ሶስተኛ ደግሞ ባለቤታቸውን ግሬስ ሙጋቤን የሚደግፉ አሉ። በእነዚህ መካከል ነው እንግዲህ የፖለቲካ ፍትጊያው። ሌላ ደግሞ ወጣ ብሎ በዛ አካባቢ ደቡብ አፍሪካ ታላቅ አገር ነች። ዚምባብዌ ውስጥ አንድ ቀውስ ከተፈጠረ እሷንም የሚያናጋት ነው። ረፊጆች ወደዛ ይመጣሉ ስደተኞች እና እነዚህ እነዚህ ሁሉ ናቸው እንግዲህ በዛ አካባቢ ቁልፍ ጨዋታ የሚጫወቱ እና የዛን ውጤት እንግዲህ ቆይቶ ማየቱ ይሻላል። ዶክተር ጌታቸው መቼም ገና መጀመሩ ነው ይሄ ሁኔታ፣ ሰሞኑንም አብረን እንዘልቃለን። እርስም በቅርብ እየተከታተሉት በጣም እግዜር ይስጥልኝ፣ አመሰግናለሁ ለጊዜው። አብሮች እግዚአብሔር ስጥልኝ ምናልባት ከነገ ጀምሮ ሺካጎ ውስጥ አፍሪካን ስቱዲስ አሶሴሽን አለ። እሺ፣ እዛ ውስጥ እነዚህ እነዚህ ነገሮች ይነሱ ይሆናል። እሺ፣ አመሰግናለሁ። ጥሩ ነው እንደውም ቅርበት ይኖሩታል። ያኔም እግዚአብሔር ስጥ በሰላም ዋለኝ። አሚን አሚን። አመሰግናለሁ ዶክተር ጌታቸው።